ኦሮሚያ ውስጥ ነቀምት ከተማ በሚገኘው በወለጋ ዩኒቨርሲቲ ተማሪዎችና ፖሊስ መካከል በተፈጠረ ግጭት ጉዳት መድረሱ ተገልጿል። በሌላ በኩል ደግሞ መንግሥት ለተፈጠረው ሁኔታ ሰላማዊ መፍትሄ ከመፈለግ ይልቅ ኃይል መጠቀሙን ቀጥሎበታል ሲሉ አንድ የኦሮሞ ፌዴራሊስት ኮንግሬስ መሪ ለቪኦኤ ተናግረዋል። ዝርዝሩን ሰለሞን አባተ ይዞታል። ከአዲስ አበባ ማስተር ፕላን ጋር ተያይዞ ኦሮሚያ ውስጥ የተነሳው ሁኔታና ውጥረት ጥቂት ሳምንታትን አስቆጥረዋል። በውጥረት ውስጥ የተፈጠረውን ሁኔታና ሕይወትን መጥፋት ተከትሎ መንግስት በተፈጠረው ሁኔታ ማዘኑን ገልጿል። ካድሬዎቹንም ሁኔታውን ለማስረዳት በሚል በየቦታው ያሰማራ መሆኑን ተናግሯል። ዛሬ ደግሞ የነቀምት ሁኔታ የጧቱ አስቸጋሪ ነበር የሚል ዜና ደረሰን። ወደዛው ደወልኩኝ፣ አንዳንድ ተማሪዎችንም አነጋግሬ አለሁ። ጤና ይስጥልኝ። እኔ ሰሎሞን አባተ እባላለሁኝ። ከቪኦኤ ነው የምደውለው። አማርኛ ትናገር ያለሽ? አማርኛ ትናገር። ምን ለመጠየቅ ትፈልጉ ነበር? እኔ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውለው ከዋሽንግተን ዲሲ ከይጠይቁኝ የፈለጉትን የፈለጉት ጥያቄ። ተማሪ ነህ? እኔ እሷ ተማሪ ናት፣ እህቴ ናት። እና እሷ ወደ ቤት መታ ተቀብያት ነው እንጂ እኔ እዛ ተማሪ አይደለም። አማርኛ እሷ አትናገርም፣ እሷ አትናገርም። ግን የፈለጉት ኢንፎርሜሽን ልሰጠኝ ትችላለች። እኔ ትራንስሌት አድርግላት። ለምን መጣችሁ ወደ ቤት ተመልሳ ዛሬ? እዛ ያው ፖሊሶች ትንሽ ንትን ረብሻ አስነስቶ ነው የመጣቸው ወደ ቤት። እንዴት ተነሳ ያ ረብሻ? እሷ እንደነገረችኝ ከሆነ በጠዋቱ ከቤት ከዶርሙ አልወጡም። ዶርም ውስጥ እያለን መጥቶ በቃ በር ደበደቡብን፣ ከዛ በር ገንጥሎ ገቡብን አለች። ከዛ ያው የሆነው በዱላና በሌላ ሌላ መሳሪያ ነው የደበደቧቸው እና ከዛ በኋላ ልጅቷ በቃ በአምቡላንስ እንትን ብላ ነው ወደቤት ተመጣች። አምቡላንስ ነው ቤት ያደረሳት? አዎ በአምቡላንስ ነው። እሷ ተደብድባለች እንዴ? አዎ ተመታለች። ምንድን ነው ምን ጉዳት ደረሰባት? ኢትዮጵያ እግሯ አካባቢ እና ያው ወገቡ አካባቢ በዱላ መቷት። ልጅቷ ደግሞ አጋጣሚ ታማሚ ነበረች እና ትንሽ ጉዳት ደርሶባት። ፖሊሶቹ ዝም ብለው ገብተው ደበደቧቸው ወይስ ምንድን ነው የተፈጠረው? ለምን ፖሊስ መጣ ወደዛ ትናንት ልጅቷ እንደነገረችኝ ከሆነ አንድ የኦሮሞ ተማሪ ታስሮ ነበር አሉ። ላንጉዌጅ ዲፓርትመንት ላይ የሚማር። እሺ፣ ለምንድን ነው የታሰረው ልጁ? ኦልሬዲ በቃ ያው በፖለቲካ ምክንያት ነው ያሰሩት። ልጁም ያው ከዚህ በፊት ጥያቄ ጠይቋቸው ነበር። ማን ነው የጠየቀው? ያው ድህንነቶቹና ያው የፖሊስና ያው የመንግስት ሰራተኞች ናቸው የተጠየቁ። ምን ጥያቄ ነበር የጠየቃቸው? ያው ሰሞኑ ስነሳ የነበረው ያው የአዲስ አበባ አካባቢ ልዩ እንትን ዞኖች በአዲስ አበባ በፌደራል ስር ይገባሉ በሚለው እንትን ነው ያው ጥያቄ የተነሳ። እሺ ልጁም ያው ያንና ደግሞ ሌላም ባለፈው እንዲህም እንትን ትምህርት ቤት ውስጥ ተነስቶ ነበር የሆነ ላይ ርብሻ እና እሱም የታሰሩ ተማሪዎች ነበሩ። እነሱ እስከሚፈቱ ድረስ አንማርም የሚል ጥያቄ ያው አንድ ላይ እንትን ብሎ ነው የጠየቋቸው እና በእሱ ምክንያት ነው ልጁም እንዳጋጣሚ አጋጣሚ ትናንትና ታሰረ። ልጆች ደግሞ በጠዋት ዛሬ ላይ ተነስቶ ልጁ እስከሚፈታልን ድረስ ምግብ አንበላም፣ ወደ እንትን ትምህርት ማን ነው ያው በዚህ ምክንያት ነው የተነሳ እንጂ ልጆች ምንም ሌላ የተናገሩት ነገር አልነበረም። እና ፖሊስ ዝም ብሎ ገባ ወደ ካምፓሱ። አው ዝም ብሎ ገብቶ ነው በቃ ልጆቹን ደብድቦ ያወጣቸው። አሁ ልጆች ደግሞ በጣም የሚገርም ነገር ልጆች አሁን ሌሎቹ ያው ስልካቸው ተዘግቶ የት እንዳሉ ራሱ አይታወቅም። በቃ ወይ ታፍኖ ይሆናል ወይ ደግሞ ሌላ ቦታ ወስዷቸው ይሆናል እና እየጠፉ ልጆችም አሉ፣ እስከ አሁን ያልተገኙ ልጆች። ፖሊሶች የገቡት ተማሪዎቹ በየማደሪያቸው ነው? አዎ፣ በየዶርማቸው ገብቶ ነው የደበደቧቸው በራቸውን እንትን እያሉ በዱላና በንትን በራቸውን ፈንክቶ ገብቶ ነው የደበደቧቸው። አሁን የአንተ እህት የነበረችበት ክፍል ውስጥ የገቡት ወንድ ፖሊሶች ናቸው፣ ሴት ፖሊሶች ናቸው? ወንድ ፖሊሶች ናቸው፣ ያ በአብዛኛው የገቡ አለችኝ። ሰብሮ ነው የገቡት በሩን ወይስ አንኳኩተው ወይም ጠይቀው ነው የገቡት? ምንም ጥያቄ የለም እኛ ከውስጥ ቆልፈን ነበር አለችኝ። እሺ፣ እና ሰብሮ ነው የገቡ በቃ፣ በመሳሪያ ክፍላቸው ውስጥ ገብቶ ምናደረጓቸው? ደብድባቸው ነው ያወጣቸው፣ በቃ፣ እንዳለ ጎትቷቸው ሌሎቹን እንትን ላይ እና ከዛ ተደብዶ የወጡን አጋጣሚ ሆና እሷ በእንትን ነው የመጣች እንጂ ልጆቹ ለያ ሆስፒታል ነው የተወሰዱት፣ አሁን በአምቡላንስ ነው። ከባድ ጉዳት የደረሰበት ተማሪ አለ ወይም ሰው ፖሊስም ቢሆን? አዎ ብዙ ልጆች ያው የእነሱ የድህነት የሚሆን የፖሊስ የምንም ጉዳት የደረሰባቸው የለም፣ ግን ልጆች እጃቸው የተሰበረ እንደውም በቃ ብዙ ብዙ ጉዳት የደረሰባቸው ልጆች አሉ። ዱላ ብቻ ነው ወይስ ሌላ የተጠቀሙት ነገር አለ? ያው በሌላ የተጠቀሙት ያው በእንትን በመሳሪያ አስፈራርቶ ያው ልጆቹ እንትን ሲሉ ያው በዱላ ደብድባቸው እንጂ እስካሁን ያለ ያው በልጆቹ የተተኮሰ ተኩስም የለም፣ ግን በዱላ ነው አብዛኞቹ ልጆች የተበደቡ። በህይወት ላይ የደረሰ ጉዳት አለ የሰማችሁት? እስካሁን እንኳን የሞት ጉዳት አልሰማንም፣ ግን ያው ከባድ ጉዳት ነው እንጂ የደረሰባቸው፣ ሞተ ምንም የተባለ ነገር የለም። ያው ኢንፎርም አልተደረግንም እስካሁን እንግዲህ ወደ ሞት አካባቢ ይጠይቃለን። ሌላ እማኝም አግኝቼ አነጋገርኩ። ብዙ ፍርሃት እንዳለበት ነገረኝ እና ለማንኛውም ደፈር ብሎ እባክህ ጠይቀኝ፣ የሆነውን ልንገርህ አለኝ። ፍርሃት ምናምንም አለ። ለማንኛውም የሆነ ትንሽ ትንሽ ነገር እሰጣለሁ። የሞቱ ሰዎች ምናምን አላየውም እኔ። ሶስት ሰው ምናምን ሞቷል ይባላል። እሺ፣ ያየውም ግን ተማሪዎቹን የተደበደቡ ሆስፒታል ውስጥ እየተደረገ እዛ ወለጋ ዩኒቨርሲቲ የሆነ ሁሉም ነገር ግን አይቻል እንዴት ነው ነገሩ የተነሳው? መጀመሪያ መጀመሪያ ምን የሆነ አንድ ልጅ አለ እዛ ውስጥ ወለጋ ዩኒቨርሲቲ ውስጥ ማለት ነው፣ ተማሪ ነው። እሺ፣ እሱ ተማሪዎቹ ከዚህ በፊት የተባረሩ እና የታሰሩ ሳይመጡ አንማ አሉ ልጆቹ ተማሪዎቹ። አዎ፣ ከዛ በኋላ ልጁ ልጁ እራሱ ሰቃይ ነበረ። እሱንም ይዛቸው ሲሄዱ ለምንድን ነው እኛ አንማርም ልጆቹ ሲሉት፣ ካፌን ተዘጋ ተማሪዎች ዶርሚ ምናምን ገብቶ እስከ ዶርሚ ምናምን መጥቶ እኛን እየተደበደቡ ምናምን አሉ ልጆቹ። እኔ እነሱን ልጆቹ ሲደበደቡ ና መኪና ላይ ሲወጡ ምናምን ነው ያየው። ስለተፈጠረው የነቀምት ሁኔታ ወደ ኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ እና የመድረክ ስራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ ደውዬ የሚያውቁት ነገር እንዳለና ይከታተሉም እንደሆነ ጠየኳቸው። ዛሬ የነቀምት ዩኒቨርሲቲ ውስጥ ወታደሮች ጠዋት ገብተው የትምህርት አጀማመር ላይ የመጀመሪያ የታሰሩ ሰዎች የታሰሩ ተማሪዎች ይፈቱ የሚሉ ነበሩ። ትላንትና ይሄ ጉምጉምታ ስለነበረ ዛሬ ጠዋት ገብተው በጣም በጣም የሚያሳፍር ስራ ነው የሰሩት። ልጆች ምግብ ሊበሉ ካፌ ሲገቡ ቆልፈውባቸው፣ እዛ ውስጥ ገብተው ሴቶቹን፣ ወንዶቹን በአሰቃቂ ሁኔታ ነው የደበደቧቸው ፎቅ ላይ ከፎቅ ላይ ሁሉ የወረወሯቸው ሰዎች አሉ ልጆች አሉ። እግራቸው የተሰበረ ብዙ ጉዳት የደረሰባቸው ነቀምት ሆስፒታል ከሀምሳ ከሰባ ሰው በላይ እንደነበረ ነው እንግዲህ ኮንፈርምድ ባይሆንም የተረጋገጠ ነገር ባይሆንም ህይወትም ሳይጠፋ አይቀርም የሚባል ነገር አለ። እንግዲህ ያው ቶሎ ስለማይታወቅ ነው እንጂ ህይወት ጥፋትም ደርሷል ነው የሚባለው። በጣም ከፍተኛ የሆነ ጩኸት ሮሮ ነበረ ዛሬ ነቀምት ውስጥ። ይሄ እንግዲህ ወታደሩ ዩኒቨርሲቲ ካምፐስ ውስጥ ገብቶ ከፍተኛ የሆነ ጭካኔ የተሞላበት ድብደባ ነው የፈጸመው። በጣም የሚያሳዝን ነው ሆስፒታል ድረስ እንግዲህ ሲመላለሱ ነው ያሉት። ቀኑን ሙሉ ሰዎች ማከም እስከሚያቅታቸው ድረስ እዛም ሆስፒታልም ተከታትለው መጥተው ይወስዱ ነበረ። በጣም የተዳከሙ ሰው ልጆች ናቸው ደረሱ የሚባለው እንግዲህ መንግስት፣ ለቀረበው ጥያቄ ሰላማዊ ምላሽ መስጠትን አሻፈረኝ ብለዋል። ይሄ በጣም የሚያሳዝን ነገር ነው፣ እየሰማን ያለ ነው እና ይሄ ነው የሆነው። መጠምቴ ላይ እንዴት ነው አቶ በቀለ መረጃዎች ከዛ የሚደርሷችሁ ለእናንተ? እኛ እንግዲህ ሰዎች አባሎቻችን አሉ ይሉልናል። ዩኒቨርሲቲው ውስጥ ልጆች አሉ ይነግሩናል። እንደዚህ እንደዚህ አይነት ነገሮች ተፈጥረዋል ሲባል መቼም ሰው ለዘመዱ፣ ለወገኑ ይናገራል። እንግዲህ በተለያየ ምክንያቶች ይደርሱናል እነዚህ መረጃዎች ከተለያዩ ሰዎች። በቅርብ ትከታተላላችሁ ምን እየተፈጠረ እንደሆነ ያለው? አዎ፣ እንከታተላለን። ምክንያቱም ይመለከተናል፣ ያሳስበናል። ጥያቄያችንን አቅርበናል ለመንግስት። መንግስት ጥያቄውን ለመመለስ በሰላማዊ መንገድ ህገ መንግስቱ በሚያዘው መሰረት መመለሱን ትቶ ጆሮ ዳባ ልበስ ብሎ ያው ጉልበት አለኝ ብሎ በጉልበት እየተጠቀመ ነው። ይሄ ደግሞ እንግዲህ ለመላው ኢትዮጵያውያን መድረስ አለበት። ይሄ እንደዚህ አይነት በየቦታ የሚደረግ የመንግስት ማናለብኝነት እርምጃ በጣም ነው የሚያሳስበን። እንከታተላለን፣ እንዲቆምም እንጠይቃለን። መረጃ ይዘን እናንተ የአካባቢ ባለስልጣናትን ታነጋግራላችሁ እንደዚህ አይነት ሁኔታዎች ሲፈጠሩ እንግዲህ እኮ ልክ እናንተ ደውላችሁ እንደምታጧቸው ከእኛም ጋር አይነጋገሩም። እነሱ ይሄ ችግር አለባቸው። አንዱም ችግራቸው መረጃውን ለመስጠት ፈቃደኞች አይደሉም፣ መፍትሄ ለመፈለግ ፈቃደኞች አይደሉም። የሚወርደው ትዕዛዝ ከአንድ አካባቢ ብቻ ነው። ቀጭን ትዕዛዝ ይመጣል። አሁን ኮማንድ ፖስት የሚባል አቋቁመዋል። የዚያ መሪ ደግሞ አንድ ሰው ነው። እንግዲህ ያንን በሚገባ እየተገበሩት ነው ያሉት። ባለስልጣኖቹም እየታሰሩ እንደሆነ ምንሰማለን አንዳንድ ቦታ ላይ አሁን ከህዝብ ጎን ቆመዋል ተብሎም እየታሰሩ ያሉ የፒዲዮ አባላት እንዳሉ ነው የምንሰማው። እንግዲህ ኮንፈርም ማድረግ ነው ያቃተ መንግስት ለማወያየት እየሞከርኩ ነው እያለ ነው የልኡካን ቡድኑን እየላከ ነው በየአካባቢው እና ይህንንስ እንዴት ነው የሚያዩት እርስዎ? ወይም የእርሶ ፓርቲ እንዴት መሰለ ውይይቱ የሚካሄደው? መርጠው ነው የሚያስገቡት ሰዎቹን ይመርጡና ያስገባሉ። እነኚህ ሰዎች ሲገቡም ደግሞ የሚያቀርቧቸው ጥያቄዎች ለእነሱ የሚመቸውም ብቻ ነው የሚያቀርቡት እንጂ ግልጽ አይደለም ውይይቱ በጥኑ ድባብ ስር ያለ ነው። ሰዎች በመጀመሪያ ደረጃ ሰልክት አድርገው መርጠው ያስገባሉ ሰዎቹን ገሌ ገሌ ገሌ ይምጣ የሚሉትን ያስገባሉ። እንደዛም ሆኖ ግን ተቃውሞ የሚያቀርቡ ሰዎች ደግሞ እንዳሉ ያንን በግልጽ አያሳዩም። አሁን ለምሳሌ ደንብ ዶሎ ማነው ግንቢ ላይ በተደረገ ውይይት ላይ ጥያቄ ያቀረቡ ሰዎች እየታሰሩ ናቸው። በአምቦም ላይ እንደዚሁ ጥያቄ ያቀረቡ ሰዎች እየታሰሩ ናቸው። እነሱ ከሄዱ በኋላ ውይቱን እንትን ብለው ማለት ነው። መንግሥት የቆረጠው ምንድን ነው? ስም መለጠፍ ነው። በቃ እገሌ ጸረ ሰላም ነው፣ እገሌ ድርጅት ነው ከጀርባ ያለው። ሰዎች በራሳቸው መብታቸውን መከራከር ይችላሉ ብሎ አያምንም። ለሕዝብ ያለው ዝቅተኛ ግምት ይሄ ነው፣ አንዱ የተሳሳተ ግምት። ሰው ሁልጊዜ ከሰው ጀርባ ሆኖ ስለነካካው አይደለም ሰው የምነሳው ትክክል ያልሆነ በአይኑ ስር የሚሄደውን ነገር ለመቃወም ሲነሳ ጸረ ሰላም ሀይል ከበስተጀርባ አለ፣ ያን ጥያቄ የጠየቅከው ለምንድን ነው? እየተባለ በስውር እየተያዘ ይንገላታል። ይሄ በእውነቱ በጣም የሚያሳዝን ድርጊት ነው እየተፈጸመ ያለው በእኛ ሀገር። አቶ በቀለ እስቲ ግንቢ ስለተፈጠረው ሁኔታ ደግሞ ይንገሩኝ፣ ሰሞኑን ጊምቢም እንግዲህ ኢንፎርሜሽን የሰማነው ምንድን ነው፣ እዛ አካባቢ ላይ እንግዲህ በማን ግፊት ያ ነገር እንደሚካሄድ ጥርጣሬ አለን። አንድ ሰው መሳሪያ ተኮሰ ነው የተባለው፣ ድንጋይ ፎቅ ላይ ወረወሩ ተብሎ ከዚያ በኋላ ትራንስፎርመር እዛ ቤት አጠገብ አለ። ትራንስፎርመሩ ያስነሳ ውሳት አለ ነው የሚባለው። በተኩሱ የተመታ አንድ ልጅም ነበረ። እንግዲህ እነኛ ጉዳቱ የደረሰው በሁለቱ መሀል፣ ግማሹ አንዳንድ ቀድሞም ቂም ነበራቸው የሚባሉ ነገሮች አሉ። ጥል ነበራቸው ይባላል። ያንን አድራጊውና ይህን የፈጠሩ ግለሰቦች መካከል በጥይት የተመታ ሰው አለ ነው የሚሉኝ። አዎ፣ አንድ ልጅ ተመቷል በጥይት ሆስፒታል ገብቷል። በሁለቱ መካከል የግል ቂም ነው የግል ጠብ ነው የነበረው። የግል ጠብ ነበረ። የግል ጠቡ ላይ እንግዲህ መቻው ቅስቀሳም ምናምንም አካባቢው ላይ እንዳለ እንግዲህ እንጠረጥራለን። እንደው የማነሳሳት አለ አይደለ መጤ ናቸው የሚባሉ ሰዎች ላይ ዓላማችን ብለው ያንን የሚያደርጉ ሰዎች እንዳሉ እንጠረጥራለን። ግን ይሄ ኢንሲደንት፣ የመጀመሪያው ኢንሲደንት የተፈጠረው ልጁ ስለተመታ ነው። አንድ ልጅ ከማሱ መካከል ሰውየው ሲተኩስ ልጁን ይመተዋል ልጁ ሲመታ ነው በቃ ነገሩ በጣም የተፋፋመውና ወደ ሌላ ሌላ እርምጃ የተወሰደው። ዞሮ ዞሮ በሰው ህይወት ላይ አደጋ አልሞትም። የተመታውም ልጅ ሆስፒታል ገብቶ ደህና ህክምና የተደረገለት ነው። ሰውዬው፣ ሰዎቹም ደግሞ በቁጥጥር ስር ውለዋል። ዋናው ቁም ነገር ምንድን ነው? የእኛ ህዝብ አብሮ ተባብሮ ለዘመናት የኖረ በፍቅር የኖረ ህዝብ ነው። መጣላትና መጋደል ቢፈልግ በዚህ ሀያ አመት ውስጥ አንድም ሰው አይተርፍም ነበር እኮ እንደሚደረገው ቅስቀሳ። ግን የህዝብ አላማ አይደለም ያ የኦሮሞን ፍላጎትም አይደለም። በግልጽ መታወቅ ያለበት ከዚህ የሚያተርፍ ሌላ አካል አለ፣ ከዚህ ግጭት የሚያተርፍ ይሄንን ነቅተን ልናቆመው ይገባል ብለን በሚገባ በጉዳዩ ላይ የተወያየንበት ሰዎችን እየመከረ ነው ያለ ነው። አትራፊ አይኖርም። በየትኛውም ዓለም ሀገር ላይ የእርስ በርስ ግጭት ሲነሳ ህዝብ አላተረፈም። መቆጣጠር የማይቻልበት ደረጃ ላይ ሲደርስ አገሪቷም ህዝብም ይጎዳል። ይሄንን በሚገባ ከታሪክ ስለተገነዘብን ህዝባችን ድሮም ማላረገውም አሁንም ማያረገው የኦሮሞ ህዝብ ያንን አያደርግ። ግን በጥላቻ ያንን ሁለቱን ትላልቅ ብሔረሰቦች ምናልባት አጋጭተው ከዚያ ውስጥ የፖለቲካ ጥቅም ለማግኘት የሚፈልጉ ሰዎች ይኖራሉ የሚል ጥርጣሬ እንዳለን በመግለጫችን አሳውቀናል። ይሄን ደግሞ ልንከተል አይገባንም፣ ልናስቆሞ ይገባል። በውጭም በውስጥም ያለን ዜጎች ሊቆረቆረን፣ ሊሰማን ይገባል። ጥንቃቄ ማድረግ አለብን። ሳይቃጠል በቅጠል ከዚህ በተጨማሪ በሌሎች አካባቢዎች ያስተዋሉት የሰሙት መረጃ አሉት? ለምሳሌ በሐረማያ ዩኒቨርሲቲ ዛሬ ተማሪዎች አልገቡም የሚል መረጃ ሰምቼ ነበረ። እኛም የሰማነው ይኸው ነው። አንዳንድ ዩኒቨርሲቲዎች አልገቡም። ዋናው ጥያቄያቸው ሌሎች የታሰሩ አሉ፣ እነሱ ይፈቱ ነው የሚጠይቁት እንግዲህ አንዱ ታስሮ ሌላው ገብቶ ትምህርት ይማራሉ ወይ? መንግስት በዚህ ላይ በጥልቀት አስቦ የታሰሩትንም መፍታት አለበት፣ ነፍስ ያጠፉትንም ሰዎች ወንጀል የፈጸሙትንም ደግሞ ለህግ ማቅረብ አለበት እንጂ ሰብስቦ ብቻ የራሱን ፓርት መናገሩ በቂ አይመስለኝም። አቶ በቀለ በጣም አመሰግናለሁኝ ለጊዜውና ለማብራሪያው። በጣም አመሰግናለሁኝ ድምጻችንን ለማሰማት በምታደርጉት ጥረት ከፍተኛ አክብሮት አለ ሰለሞን በጣም እናመሰግናለን እግዚአብሔር አክብረልን ስለ ዛሬውና ሰሞኑም የነቀምትና የጊንቢ በሌሎችም አካባቢዎች ተፈጥሯል ስለሚባለው ሁኔታ ወደ ብዙ የመንግስት አካላት ደወልኩኝ ፌዴራል ፖሊስ ኦሮሚያ ፖሊስ ነቀምት ሆስፒታል ወደ ወለጋ ዩኒቨርሲቲም ወደ ፕሬዚደንቱና ምክትል ፕሬዚደንቱ ቢሮዎች ደወልኩኝ ከየትም መልስ አላገኘሁም በመጨረሻ ቀናኝ መሰለኝ፣ የዩኒቨርሲቲውን የህዝብና የውጭ ግንኙነት ዳይሬክተር አቶ አስናቀ ተስፋዬን አገኘሁ። ሄሎ አቶ አስናቀ። አቤት። ጤና ይስጥልኝ ሰሎሞን አባተ እባላለሁኝ ከአሜሪካ ድምጽ ራዲዮ ጣቢያ ነው መደውልሎት፣ ከዋሽንግተን። እሺ፣ ምን ልታዘዝ? ዛሬ እዛ ወለጋ ዩኒቨርሲቲ ውስጥ ችግር አለ በተማሪዎችና በፀጥታ በጸጥታ ኃይሎች መካከል የሚባል መረጃ ደርሶን ነበርና ስለ እሱ ጉዳይ ልጠይቅዎት ነበር የደወልኩት። ምን ይመስላል ሁኔታው? ሄሎ፣ ሄሎ ኦ ለካስ ጉዳይን ሳስረዳ ስልኬ ተቋርጣለች። የዘንድሮ ኔትወርክ እያልኩኝ ተነጫነጭኩና ያለመታከት ደወልኩ፣ ደወልኩ፣ ደወልኩ። መልሶች ነበሩ አንድ አይነት ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የተከበራችሁ አድማጮች፣ መልስ ለዛሬ ያለኝ ይሄው ብቻ ነበር ለዛሬ። በሌላ በኩል ደግሞ የኦሮሞ ሚዲያ ኔትወርክ ዌብሳይቱና የሳተላይት ቴሌቪዥኑ ተቋርጧል የሚል አቤቱታና ስሞታ ደረሰን። መግለጫውንም አገኘን እና ወደ ኦሮሞ ሚዲያ ኔትወርክ ዋና ሥራ አስኪያጅ አቶ ግርማ ታደሰ ደወልኩኝ ከትላንት ሜ አስራ ሶስት ጠዋት አራት ሰዓት ከሰላሳ ስምንት እንደ ጂኤም ተቆጣጠር ወይንም በአገር ቤት ደግሞ ጠዋት በ ሰባት ከሰላሳ ስምንት ጀምሮ ማለት ከጠዋቱ አንድ ሰዓት ተኩል አካባቢ ወይም ለሁለት ሃያ ጉዳይ ሲሆን አካባቢ ው ከዛ ጀምሮ የኦሮሚያ ሚዲያ ኔትወርክ በሳተላይት ቲቪ የሚያስተላልፈው የነበረው ስርጭት በኢትዮጵያ ውስጥ እንደ ተቋረጠ ነው የተገነዘበው። በአረብ ሰዓት ነው የምታስተላልፉት ስርጭታችሁን? ስርጭትን በአረብ ሰዓት ነበር የምናስተላልፈው። የተቋረጠበትን ምክንያት አውቃችኋል? ደርሳችሁበታል? አረብ ሰዓትን አነጋግራችኋል? አረብ ሰዓት ነው ይህንን ነገር ያረጋገጠልን። አክቹዋሊ እንግዲህ እንደምንገምተው ይህን ነገር ያደረገው የኢትዮጵያ መንግስት እንደሆነ ነው። ለዚህ አንደኛው ሜይ ሁለት ጀምሮ ዌብሳይታችን ደብሊ ደብሊ ደብሊ ኦሮሚያ ሚዲያ ዶት ኦርግ ኢትዮጵያ ውስጥ ተቋርጧል። ሌላኛው ደግሞ እንደሚታወቀው የኢትዮጵያ መንግስት የተለያዩ ሚዲያዎችን በማፈን ይታወቃል፣ ጋዜጠኞችን ያስራል። ከዛ በተጨማሪም ደግሞ ሰሞኑን እንደሚታወቀው የኢትዮጵያ መንግስት በኦሮሚያ ሙሉ ማለት ይቻላል ሰላማዊ ሕዝብና ተማሪም እየጨፈጨፈ ነው። ያንን ደግሞ እኛም ኤክስቴንሲቭሊ ስንዘግብ ነበር። በዓለም ዙሪያ ያሉ ደግሞ የኦሮሞ ሕዝብና አጋሮቹ በአንድነት ተቃውሞውን ሲያደርጉ እኛም ያንን ስንዘግብ ነበር። በመሀል እንግዲህ አገር ቤት ያለውን ሕዝብና እዚህም ያለውን እያገናኘን ያለነው የነበረው ና ምናልባትም ያንን ፍራቻ ነው የሚል ጥርጣኔ ነው ያለን። እና የኢትዮጵያ መንግስት ዳይሬክት ላይ እንዳቋርጠው ሙሉ በሙሉ እምነት አለን። አሁን ዌብሳይታችሁም ተጋርዷል፣ ስርጭታችሁም ቆሟል ወይም ተረብሿል ማለት ይቻላል። እና ምንም ግንኙነት የለም ማለት ነው በአድማጮቻችሁ በተከታታዮቻችሁ እና በእናንተ መካከል። እንግዲህ የተቋረጠው ዌብሳይታችንና ሳተላይት ነው። ነገር ግን እኛ በተለያዩ የሶሻል ሚዲያ ፕላትፎርም ላይ እንገናኛለን። በዩቱብ ስርጭታችን እንደቀጠለ ነው። ፌስቡክ ላይ እና ትዊተርም ላይ ቻትን እንደቀጠለ ነው። በነገራችን ላይ አድማጮቻችን ይሄንን ተገንዝበው ለዚህ ነገር መፍትሄ እስክናገኝን ድረስ በነዛ ፕላትፎርም እንዲከታተሉን እንጠይቃለን። ነገር ግን ተመልሰን በነዚህ በተለይም በየሰለሰ ላይ ስርጭታችን ተመልሶ አየር ላይ እንደሚውልም ደግሞ ቃል እንገባለን። ይሄ እኛን ምንም ወደኋላ የሚመልሰን ሳይሆን እንደውም ከዚህም ቀደም ካለው ጥረት በተጨማሪ በከፍተኛ ምን ተነሳሽነት እየሰራን እንደሆነ እና በቅርቡ ጊዜ አየር ላይ እንደምንውል ህዝባችን ቃል እንገባል እንወዳለን። ዌብሳይታችሁና የሳተላይት ስርጭታችሁ ላይ የተፈጠሩት ችግሮች በእናንተ በኩል የተፈጠረ የቴክኒክ ችግር አለመሆኑን አረጋግጣችኋል? ሰርቪስ ፕሮቫይደራችን ወይም የሳተላይት አገልግሎቱን ከሚሰጡን በደንብ አረጋግጠናል። ዌብሳይታችንም ደግሞ ከኢትዮጵያ ውስጥ እንደ ተቋረጠ እና በዛ በኩል ብሎክ እንደ ተደረገ በደንብ አረጋግጠ በምን ሁኔታ እንቀጥላለን ብላችሁ ነው የሚቀጥለውን አገልግሎታችሁን የምታስቡት? ይሄን እንግዲህ ቀደም ብሎም ስንጀምር ከኢትዮጵያ መንግስት ባህሪ አንጻር የጠበቅነው ነገር ነው። ስለዚህ በተለያየ የተለያዩ አማራጮች ቀን ምን መተጋገንበት አለ በእሱን በቅርብ ጊዜ ግልጽ የምናደረገው ይሆናል ግን በሱ ላይ እየሰራ ነው አድማጭ የአድማጭና የተከታታይ ጥናት አካሄዳችሁ ታውቃላችሁ ወል እኛ በኢንፎርማል በሆነ መልኩ የምናደርጋቸው ጥናቶች አሉ በጣም ብዙ መረጃዎችን አሉ አድማጮቻችን የእኛ ፕሮግራም ተመልካቾች እጅግ እንደበረከቱ እንደውም ከተለያዩ ሳተላይቶች እየቀየሩ ወደ እኛ ትራንስፈር ወይንም ወደ እኛ ስርጭት እየቀየሩ እና ሰርች እያደረጉ እየተመለከቱ እንደሆነ ብዙ መረጃ አለ። እና ብዙ ተመልካቾቻችንን በመቋረጡ ያላቸውን ሀዘኔታና ስጋት ሲገልጹልን ያሉት እስካሁንም ድረስ እና ይሄ ነገር ለአጭር ጊዜ ብቻ እንደሆነ እና ስጋት እንዳይገባቸው በቅርቡ ጊዜም ተመልሰን እንደምናገኛቸው እንዲያውቁልን እንፈልጋለን። አንድ ነገር ምንድን ነው፣ ያው ተጨማሪ ወጪ ያስወጣናል፣ ግን እስካሁንም ድረስ ለዚያ በቀን ህዝብ ወደፊትም ከዚህ በተጨማሪ እንደውም እናተው እንደሚቀጥል ምንም ጥርጥር የለም። ተመልሰን አየር ላይ እንውላለን ማለት ነው። ኦሮሚያ ሚዲያ ዶት ኦርግ በቀን ስንት ጊዜ ይጎበኛል? ይህንን ዲቴይል ስፔሲፊክሊ ወደፊት መግለጽ እንችላለን። አሁን ቁጥሩን በአላልቋ የኦጋዴን ነጻ አውጭ ግንባር ደግሞ ኦብነግ ዛሬ ባወጣው መግለጫ ሰላሳ የኦጋዴን ፖለቲካ ስደተኞችን አፍሶ ለኢትዮጵያ ጸጥታ ኃይሎች በማስረከብ የጅቡቲን መንግስት ከሷል። ጅቡቲ ይህንን ስደተኞችን ለኢትዮጵያ መንግስት ስታስረክብ የመጀመሪያው ጊዜ አይደለም ያለው የድርጅቱ መግለጫ፣ አሁን ተይዘው የተመለሱትም ጅጅጋ በሚገኘው ኦጋዴን እስር ቤት ውስጥ ስቃይ ሊፈጸምባቸው እንደሚችል ኦብነግ ስጋቱን ገልጿል። ትዝታ በላቸው በቅርቡ አቶ ሐሰን አብዱላሂ የኦብነግን ቃል አቀባይ አነጋግራ ነበር። በትናንትና ዕለት በጅቡቲ ከተማ የጅቡቲና የኢትዮጵያ ጸጥታ ኃይሎች በመተባበር በከተማው ላይ አሰሳ በማድረግ ከሰላሳ በላይ ከኦጋዴን የተሰደዱ ስደተኞችን በቁጥጥር ስር ካዋሉ በኋላ ለወያኔ ያስረከቡ ሲሆን ይህ ደግሞ አረመናዊ ድርጊት ጅቡቲ መንግስት ስትፈጽም ስድስተኛ ጊዜዋ ነው። ስደተኞቹ የፖለቲካ ስደተኞች ናቸው? አዎ እነዚህ ስደተኞች በኦጋዴን ሀገር በወያኔ በሚደረገው የጅምላ ጭፍጨፋ ና የዘር ማጥፋት ዘመቻ ሸሽተው በጎረቤት አገር ከተሰደዱ በኋላ የወያኔን መንግስት የዓለምን አቀፍ የስደተኞችን ህግ ደንብና በማጣት ተከትላቸው ነው የሚያራውጣቸው እነዚህ ስደተኞች ከወያኔ እጅ ከገቡ በኋላ ጂጂጋ የሚገኘው በጣም አስቃቂ የሆነ እስር ቤት ጀል ኦጋዴን የሚባል የኦጋዴን እስር ቤት ማለት ነው እና ይህ ከአስራ ሰባት ሺህ በላይ ምንም አይነት መከላከያ የሌላቸው ንጹሀን ዜጎች በመሰቃየት ላይ ይገኛሉ። መድኃኒት አይሰጣቸውም፣ ምግብ አይሰጣቸውም። ድብደባ እና ሰቆቋ በየጊዜው አለ። አይናቸውም የተሰሩ አይናቸው ከጠፋ በኋላ ነው ከውጭ ወደ እስር ቤት የሚያስወጧቸው እና ሌሎችንም እዛ ሞተው እዛ ነው የሚቀበሉት። እና ምንም አይነት መከላከያ የሌላቸውን የጅቡቲ መንግስት እንደዚህ አይነት ስራ ሲፈጽምባቸው ጀመሪያ ጊዜያቸውን አይደለም። እኛም እናወግዛለን፣ ዓለም አቀፍ ህብረተሰብ እንዲያውግዛቸውን እንጠይቃለን። አቶ ሀሰን እንግዲህ የጅቡቲ መንግስት ይሄን ሲያደርግ የመጀመሪያው ጊዜ አይደለም ብላችኋልና ለተባበሩት መንግስታት የስደተኞች ድርጅት ወይንም ለሚመለከተው አለም አቀፍ ድርጅት የጅቡቲ መንግስት ስደተኞችን አስገድዶ ለኢትዮጵያ ጸጥታ ኃይሎች እንደሚያስረክብ ገልጻችሁ ታውቃላችሁ ከገለጻችሁስ ምን መልስ ሰጧችሁ ገልጸናል መልስም አግኝተናል ያገኘ ነው ምላሽ እነሱ መንግስት አይደለም እርምጃም ሊወስዱ አይችሉም። ከጅቡቲ መንግስት ጋር ማድረግ የሚችሉት በመጨረሻው የአመት ሪፖርት ሲያቀርቡ ብቻ ነው። እነሱ የጅቡቲን መንግስት የሚያወቀሱት እንጂ ምንም ሊያደርጉ አይችሉም እና ይህ የዓለም ሰብአዊ ድርጅቶች እያወቀሷቸው ነው ያሉት እና ይህ ለእኛ እንኳን ምንም አይጠቅመንም። ምክንያቱም ወቀሳ ወቀሳ ቢደረግ ምንም ለውጥ ሊያመጣ አይችልም እና ጅቡቲ መንግስት የራሳቸውን ህዝብ ዲሞክራሲ የነፈገ መንግስት ነው። ዲክታተር የሆነ መንግስት ነው። አምባገነን የሆነ መንግስት ነው። ይዘው ያለው ለህዝባቸውም አልሆኑም አቶ ሀሰን፣ የጅቡቲ መንግስት ይህ የአሁኑን እርምጃ የወሰደው የኦኤንኤልኤፍ አባላት ባለ ዙሪያ ያሉ የኦጋዴን ነጻ አውጪ ግንባር አባላት የኦሮሞ ተማሪዎችን መገደል ስለተቃወሙ ነው የሚል መግለጫ ነው ያወጣችሁትና እዚህ ላይ ምን ማስረጃ ማቅረብ ይችላሉ? እኛ እንኳን ይህንን ይህን ብለን ለማቅረብ አንችልም ግን ከጅቡቲ እና ከኢትዮጵያ የሚደርስንን የኛ መረጃ እንደሚያሳየው ይህንን ቂም በቀል ለማድረግ ነው የወያኔ መንግስት ይህን እርምጃ የወሰደው እና በዓለም አቀፍ ላይ ስቴጅ ወተን ወያኔ በመላው ኢትዮጵያ የሚያደርገውን የጅምላ ጭፍጨፋ እና በተለይም የኦሮሞ ተማሪዎችን ጭፍጨፋ ተቃውሞ በየአገሩ ላይ የኦሮሞ ሕዝብ ሰላማዊ ሰልፍ ሲያደርጉ እኛም በመደገፍ ነው። አሁን ቄም በቀል በጅቡቲ በኩል እና በተለያዩ ሀገሮችን በማድረግ ላይ ያለው። አቶ ሀሰን አብዱላሂ የኦኤንኤልኤፍ ቃል አቀባይ በጣም አመሰግናለሁ ለሰጡኝ ቃል የተሰጠኝ ዕድል በጣም አመሰግናለሁ። በዚህ ጉዳይ ላይ መልስ ለማግኘት ወደ ጅቡቲ ውጭ ጉዳይ ሚኒስቴር መሐሙድ አሊ ዩሱፍ ቢሮ በተደጋጋሚ ስልክ ደውለን ስልኩ አይነሳም። ጥረታችንን እንቀጥላለን። ለማንኛውም በዚህ ዝግጅት ውስጥ ለተባበሩ እና ቃላቸውን ለሰጡን ሁሉ ምስጋናችን እናቀርባለን። የኢትዮጵያን ባለስልጣናት የጸጥታና የስራ ኃላፊዎችንም ለማግኘት በጥረታችን እንቀጥላለን። የምናገኘውን መረጃ ባገኘን ጊዜ እንደተለመደው ይዘንላችሁ እንመለሳለን። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን